ይህ የአሜሪካ ድምፅ ነው። በ19፣ በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ¶¶ ሰላም ጤና ይስጥልን፣ እንደምናመሻችሁ፣ የተከበራችሁ አድማጮቻችን። የቅዳሜ ሚያዝያ 14 2015 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅ ይታየ ነኝ። ለምሽቱ የያዝናቸውን መሰናዶዎች ላስተዋውቅ። ከአማራ ማህበረሰብ እየተሰማ ነው ያለው ትርክት እንዳሳሰበው የኦሮሞ ውርስ አመራርና ተሟጋች ማህበር አስታወቀ። ጎንኞች ጥቃት መቆም አለበት። በተለይ ልይ በማህበረሰብ መሀል ያለውን መስተጋብርና መቀራረብን የሚያተራርስ የሚበጣጥስ ሳይሆን የሚያቀራርብ እና የሚያገናኝ ድልድይ መመሳት ያለብን መገንባት ነው ያለብን። የኦሮሞ ውርስ አመራር እና ተሟጋች ማህበር አባል ዶክተር ጀማል ኢበኑ ናቸው። ስለ ጥላቻ ንግግር ሌላውን ለማስተማር ከመሄድ በፊት ራስን ማጥራት ተገቢ ነው ብዬ ነው የማስበው። አቶ ሆነ ማንደፍሮ ደግሞ የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግት ስራ ክፍል ዲሬክተር ናቸው። በጎሳ የተደራጀ ሀገር ውስጥ ፖለቲካ ውስጥ ትምህርቱን፣ ማህበራዊ ኑሮው፣ ኢኮኖሚው በአጠቃላይ ዘ በሙሉ በዘር ፖለቲካ የተቃኘና የተዘራጀ ህብረተሰብ ውስጥ ብጥብጥ መፍጠር በጣም ቀላል። እኚህኛው ደግሞ ዶክተር ዘነበ በየነ ይባላሉ። በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ናቸው። ሁሉንም ለምሽቱ በተሰናዳው ዘገባ ታደምጧቸዋላችሁ። በቀሪው የምሽቱ ክፍለ ጊዜ ደግሞ የሙዚቃ ቃና ይሆናል የሚቀርበው። እንግዱ ወልዴ ለቅዳሜ ምሽት መዝናኛችሁ በመረጠላችሁ ሙዚቃዎች አብሯችሁ ያመሻል ምሽታችሁ ከእኛ ጋር እንዲሆን ከወዲሁ እንጋብዛለን የዓለም ዜና እናስቀድማለን እንደምናመሻችሁ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ በሱዳን ዋና የአየር ማረፊያውን ጨምሮ በመዲናዋ ካርቱም የሚካሄደው ጦርነት በመቀጠሉ የዩናይትድ ስቴትስ የእንግሊዝ የቻይና እና የፈረንሳይ ዲፕሎማቶችን በወታደራዊ አይሮፕላኖች ከሀገሪቱ ለማውጣት የሚደረገውን ጥረት እያስተባበረ መሆኑን የሱዳን ጦር አስታውቋል። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ግን የሱዳን ጦር አሜሪካውያንንም ሆነ ሌሎች የውጭ ዜጎችን ከሀገሪቱ ለማስወጣት መስማማቱን ማረጋገጥ አልቻሉም። ካርቱም ከሚገኘው ኤምባሲያቸው ጋር በቅርበት እየተገናኙ መሆናቸውንና እዛ ለሚገኙ ሰራተኞቻቸው ኃላፊነት እንዳለባቸው የገለጹት ቃል አቀባዩ ለደህንነታቸው ሲባል ስለ እንቅስቃሴያቸውም ሆነ ያሉበትን ሁኔታ ዝርዝር መነጋገር አልችልም ብለዋል። የሱዳን ጦር ባወጣው መግለጫ የጦር ኃይሉ አዛዥ ጀነራል አብዱል ፈታህ አልቡርሃን ዜጎቻቸውንና ዲፕሎማቶቻቸውን ከሱዳን ለማውጣት ከጠየቁ የተለያዩ ሀገራት መሪዎች ጋር መነጋገራቸውን አስታውቋል። ሱዳን ካለፈው ሳምንት ጀምሮ ደም አፋሳሽ በሆነ ጦርነት ስትታመስ የቆየች ሲሆን ከአራት መቶ በላይ ሰዎች መገደላቸውን የዓለም ጤና ድርጅት አስታውቋል። በሱዳን ጦርና በተቀናቃኙ ወታደራዊ ቡድን መካከል የሚካሄደው ጦርነት የመኖሪያ አካባቢዎችን ጨምሮ በዋና ከተማው ውስጥና በአካባቢው የሚካሄድ በመሆኑ የውጭ ሀገራት በጣም አደገኛ መሆኑ የተገለጸውን ዜጎቻቸውን የማስወጣት ተግባር እስካሁን ማሳካት አልቻሉም። ፈጥኖ ደራሽ ደጋፍ ሰጪ በመባል የሚታወቀው ልዩ ኃይል ዋናውን ዓለም አቀፍ አውሮፕላን ማረፊያ ለመቆጣጠር በሚያደርገው ጥረት በካርቱም ማዕከል የሚገኘው ተቋም የከባድ ጦር መሳሪያ ድብደባ ኢላማ በመሆኑ የውጭ ዜጎችን የማስወጣቱን እቅድ አወሳስቧል። የሱዳን የአየር ክልል በመዘጋቱም ማስወጣት የሚቻልበት ሁኔታ እስኪመቻች የውጭ አገራት ዜጎቻቸው በመጠለያዎች እንዲቆዩ አዘዋል። በሱዳን ሊደረስ የተሞከረው የተኩስ ማቆም ስምምነት በተደጋጋሚ መክሸፉን ተከትሎ አልፎ አልፎ የተኩስ ድብደባ ድምጾች በቀጠሉባት ዋና ከተማ አጣብቂኝ ውስጥ የገቡት ነዋሪዎች አሁንም በየቤታቸው የተደበቁ ሲሆን ከከተማዋ ለመውጣት እየቻሉ ደግሞ በመሸሽ ላይ ናቸው። ከከተማዋ በስተደቡብ የሚገኘው የነጭ አባይ ግዛት ውስጥ ተማሪ የሆነው አናስ መሐመድ ጎረቤቱ በጥይት ሲመታና ጥይቶች በቤቱ ላይ እየበረሩ ሲያልፉ ማየቱ አካባቢውን ጥሎ ለመሄድ እንዳስገደደው ገልጿል። በከተማው የመብራት መቆራረጥ እና የውሃና የምግብ አቅርቦት እየቀነሰ በመምጣቱ የተሻለ ደህንነት ያለው ቦታ እየፈለጉ ያሉት ነዋሪዎች የግጭቱ መንስኤ ምን እንደሆነና ሰላም መምጣት ስለሚችልበት ተስፋም ለማወቅ ይጓጓሉ። ከነዋሪዎቹ በተጨማሪም ከሌሎች ሀገራት ግጭት ሸሽተው የመጡ በካርቱም የሚኖሩ ስደተኞችም እንዲሁ ሰላም እንዲወርድና ደህንነታቸው እንዲጠበቅ ተማጽኗቸውን እያሰሙ ነው። አድማጮች ዜናው የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የአውሮፓ ህብረት ከዩክሬን በሚገቡ የምግብ ምርቶች ላይ አስቸኳይ ገደብ ለመጣል እየተዘጋጀ ሲሆን፣ አንዳንድ የምስራቅ አውሮፓ ግዛቶች ከዩክሬን የሚገባው ርካሽ ምርት በገበሬዎቻቸው ላይ ተጽዕኖ እያሳደረ መሆኑን በመግለጽ ከቅርብ ቀናት ወዲህ የራሳቸውን እገዳ ጥለዋል። ባለፈው ሳምንት ብቻ ፖላንድ፣ ሃንጋሪ፣ ስሎቫኪያ እና ቡልጋሪያ ከዩክሬን የሚገቡ እህሎችና ሌሎች ምርቶች ላይ ገደብ በመጣል የአውሮፓ ሕብረትን ሕግ መጣሳቸው ተዘግቧል። የሀገራቸው ገበያ በሰብል መሞላቱን የገለጹት የቡልጋሪያ የግብርና ሚኒስትር ያቮርጌቾቭ በቢሊዮን የሚቆጠር ዋጋ ያለው የቡልጋሪያን ምርት መሸጥ አስቸጋሪ የሆነ በመምጣቱ እርምጃ ካልተወሰደ በስተቀር ከባድ ኪሳራ እንደሚያስከትል አመልክተዋል። በዩክሬን አዋሳኝ ሀገሮች ውስጥም አርሶ አደሮች የተቃውሞ ሰልፍ ማካሄድ ጀምረዋል። ከሩሲያ ወረራ በኋላ የአውሮፓ ህብረት ከዩክሬን የሚገቡ ምርቶች ላይ የሚጣሉ ቀረጦችን እና ለገበያ የሚቀርበውን መጠን ገደብ ባለፈው ዓመት አንስቶ የነበረ ሲሆን ብራስልስ አንዳንድ ሀገራት በምርቶቹ ላይ እየጣሉት ያለው ገደብ የአውሮፓ ህብረትን ህግ የሚጥስ ነው ብላለች። በመሆኑም የአውሮፓ ህብረት ተጽዕኖ በደረሰባቸው ሀገራት የሚገኙ ገበሬዎችን ለመደገፍ 19 ሚሊዮን ዶላር የሚገመት የገንዘብ ድጋፍ ለማድረግ እና ያንስ እስከ ሰኔ ድረስ የዩክሬን ምርቶች ወደ ሀገር ውስጥ ገበያ እንዳይገቡ ገደብ ለመጣል እየተዘጋጀ ነው። የዩክሬን እህል አውሮፓን ያጥለቀለቀው ከሩሲያ ወረራ በኋላ ሀገሪቱ ምርቷን በጥቁር ባህር በኩል ወደ ውጭ መላክ ባለመቻሏ ሲሆን በተባበሩት መንግስታት ድርጅት አደራዳሪነት መንገዱ እንዲከፈትና ምርቷን መላክ እንድትችል ቢደረግም ሩሲያ ስምምነቱ በመጪው ነሐሴ ወር ሲጠናቀቅ ድጋሚ እንደማታድስ እያስፈራራች ነው። በመጨረሻም በዓለም ላይ ካሉት አስከፊ ዓለም አቀፍ የባህር አደጋዎች አንዱ የሆነውን እንቆቅልሽ በፊሊፒንስ የባህር ዳርቻ ላይ ተፈቷል። የጃፓን የሕዝብ ማመላለሻ የሆነው እና በአሜሪካ ባህር ሰርጓጅ መርከብ የሰጠመችው ሞንቴቪዲዮ ማሩ የተሰኘች መርከብ ስብርባሪ ከሰማኒያ ዓመታት በኋላ ተገኝቷል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ የዓለም ዜናዎቹን አድምጠን ተመልሰናል። በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት የሚተላለፈው ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። ቀዳሚ ወዳደረግነው መሰናዶ እንሻገር። አማራ ማህበረሰብ እየተሰማ ነው ያለው ትርክት እንዳሳሰበው የኦሮሞ ውርስ አመራርና ተሟጋጅ ማህበር አስታወቀ። የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግት ስራ ክፍል ዲሬክተር በበኩላቸው በአማራው ማህበረሰብ ላይ እየተነጣጠሩ የሚነገሩ ትርክቶች አሳሳቢነት የጎላ ነው ብለዋል። በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህሩ ዶክተር ዘነበ በየነ በበኩላቸው ማንነትን እየለዩ የሚነገሩ የጥላቻ ንግግሮች አገርን ለበለጠ ችግር እየዳረጉ ነው ብለዋል። ይህንኑ አስመልክቶ በአሜሪካ ድምፅ ዘጋቢዎች የተሰናዳውን ዘገባ ስመኝሽ የቆየ ታቀርበዋለች። የኦሮሞ ውርስ አመራርና ተሟጋች ማህበር ከአማራ ማህበረሰብ እየተሰማ ነው ያለው ትርክት እንዳሳሰበው ገልጾ ባወጣው መግለጫ በአማራ ክልላዊ መንግስትና በኢትዮጵያ ፌዴራል መንግስት መካከል በቅርቡ ተባብሷል ያለው ውጥረት የጥላቻ ንግግርና ተንኳሽ ቋንቋ በኦሮሞዎች ላይ እንዲሰነዘር አስተዋጽኦ ሳያደርግ አይቀርም ሲል ማሳሰቢያ ያለውን መግለጫ አውጥቷል። ውጥረቱ በመጀመሪያ ህወሀት ከሽብርተኛ ድርጅቶች ዝርዝር ውስጥ መውጣት ጋር የተያያዘ ቢመስልም የፌዴራል መንግስት የክልል ኃይሎችን በመላ ሀገሪቱ ለማፍረስ መወሰኑን ተከትሎ ግን ተባብሷል ሲል አስታውቋል። በግለሰቦችም ይሁን በባለስልጣናት በውጭ ሀገር የሚገኙትን ጨምሮ ከአማራ ማህበረሰብ በሚወጡትና ኦሮሞን የሚመለከቱ አደገኛ ትርክቶች ያሳስበናል ያለው ማህበሩ ባለፈው መጋቢት ወር መጨረሻ በዋሽንግተን ዲሲ በተደረገው ታላቅ የአማራ ጉባኤ ላይ ኦሮሞን የሚያጥላሉ ቃላቶች በግልጽ ተሰምተዋል ብሏል። አስከትሎም፣ በማህበራዊ ሚዲያ ቃላቶቹ በስፋት ጥቅም ላይ ሲውሉ ሆን ተብሎ በኮምፒውተር የተቀየሩ ተንኳሽ ፎቶዎችም ጥቅም ላይ ውለዋል ብሏል ማህበሩ። ትረካው በኦሮሞ ማህበረሰብ ላይ ሁከትና ጥላቻን ለመጫር የተደረገ ይመስላል ሲልም አክሏል። በመላ ኢትዮጵያ ስር የሰደደ የጎሳ መከፋፈል ባለበት በዚህ ወቅት እንዲህ አይነት የጥላቻ ንግግሮች በኦሮሞ ሲቪል ማህበረሰቦች ላይ ከፍተኛ ሁከት እንዲፈጸም ያደርጋሉ ሲል የኦሮሞ ቅርስ አመራርና ተሟጋች ማህበር ስጋቱን ገልጿል። ይህንን የማህበሩን መግለጫ በተመለከተ ማብራሪያ እንዲሰጡን የኦሮሞ ውርስ አመራር እና ተሟጋች ማህበር አባል ዶክተር ጀማል ኢበኑን አነጋግረናቸዋል። ዶክተር ጀማልን ያነጋገረቻቸው ባልደረባ ኤደን ገረመው ስትሆን የመግለጫውን ይዘት እንዲያብራሩ ላነሳችላቸው ጥያቄ መልስ በመስጠት ይጀምራሉ። ሀገራችን የብሔር ብሔረሰቦች ስብስብ ማዕከል ናት። በህዝቦች መካከል እስካሁን ድረስ የታየም ሽኩቻ ወይም ደግሞ መናቆር በአብዛኛው አይታይም። ህዝቡ የሚታገለው ከጭቆና ቀንበር ለመላቀቅ መንግስት ተፈጥሯዊ የሰው መብትን እንዲያከብር ነው የሚታገለው። ሆኖም ግን አንዳንድ ያደሩ ቁርሾች በተለያዩ ማህበረሰቦች መካከል አለ። በተለይም በአማራና በኦሮሞ መካከል ህዝብን እንደ ህዝብ ፈርጆ የማጠላት ስምን፣ የማጠልሸት፣ የማንቋሸሽ አዝማሚያዎች እና ዝንባሌዎች በቅርብ ጊዜ ታይቶ በማይታወቁት መጠን በዳያስፖራውና አገር ቤትም ባሉ አንዳንድ ቡድኖች ሲንጸባረቅ ስላየን የጎንዮሽ ጥቃትን የጎንዮሽ ጥላቻን ህዝብ ለህዝብ የመገፋፋትን ሁኔታ ለማስቀረት እና እንዳይበረታታ እንዳይስፋፋና ለጨቋኙ ስርዓት የእድሜ ማራዘሚያ ገመድ እንዳይሆን በማሰብ ነው መግለጫውን ያወጣ ነው። የተነሳንበትም ዋናው ቁም ነገር በቅርቡ ማርች ሀያ አምስት አካባቢ እዚህ ዋሽንግተን ዲሲ ውስጥ ግራንድ አማራ ኮንቬንሽን በማለት ከካናዳ እና ከሰሜን አሜሪካ የተውጣጡ የአማራ ማህበረሰብ ሊቃን ኮንፍረንስ አድርገው ነበር። እዛ ኮንፍረንስ ላይ የአውጡት የአቋም መግለጫ በጣም እያ የሆነ ሆነ አግኝተነዋል። የኦሮሞን ህዝብ እንደ ጠላት የመፈረጅ ሰሞኑን በደብረ ብርሃን በተደረገ ህዝባዊ ስብሰባ ላይ መግለጫ የሰጡት የነበሩ ወጣቶች እንዲሁ የነሱን ተምሳሌት በመውሰድ የእነሱን አቋም በማስተጋባት የኦሮሞን ህዝብ በንቀት በጥላቻ እና በሚያንቋሽ ስም በመጥራት እንደ ጥላት ሁኔታ ነው። መግለጫው እንድናወጣ ያስገደዳል። መግለጫውን እንድታወጡ ያደረጓችሁ እነዚህ ሁለት ጉዳዮች ናቸው ወይስ በአጠቃላይ ከዚህ እንዲታረሙ ወይም እንዲታቀቡ የምትፈልጓቸው ለየት ያሉ አካላቶች አሉ? ሰሞኑ አቋም እንደው ቁንጽል የሆነ ወይም ጥራዝ ነጠቅ ክስተት ሳይሆን እየተንከባለለ እና እየተጠረቃቀመ የመጣ ሁኔታ ነው። ህዝብ ወይም ደግሞ የፖለቲካ ቡድኖች በመንግስት ላይ ያላቸውን መከፋት የሚገልጹበትን መንገድ አተው መንግስት የማይወክለውን የኦሮሞን ህዝብ በአንድ አይን በማየት ፈረጀው የጥቃት ዓላማ የማድረግ አዝማሚያ ስለነበረ ነው። ለዓመታት ቢያንስ ለሶስት ዓመታት በኦሮሞ እና በአማራ መሀል ችግር ተፈጠረ። ኦሮሞዎች አፈናቀሉን አማራዎች ከወለጋ ሰዎች ተገደሉ ሞቱ እየተባለ መሰረተ ቢስ የሆኑ መረጃዎች ሲሰራጩ ነበረ እና ይሄ መቀጠል የለበትም። መቀጠል እንደሌለበት ስለምንፈልግ ነው። ሁለተኛው ደግሞ የኦሮሞ ህዝብ በምንም መልኩ በምንም መንገድ አሁን ባለው የብልጽግና መንግስት አይወከልም። የብልጽግና መንግስት የኦሮሞን ህዝብ ወክሎ ሳይሆን ራሱን ወክሎ የራሱን ጥቅመኞች ወይም ደግሞ የስርዓቱ አራማጅ የሆኑ ከተለያዩ ብሄር ብሄረሰቦች ተውጣጡ ግለሰቦች ስብስብ እንጂ የኦሮሞን ጥቅም፣ ፍላጎት፣ ባህል እና እሴቶችን ለመጠበቅ ወይም ደግሞ በሌላው ህዝብ ላይ ለመጫን የተቀመጠ መንግስት አይደለም። የሚያደርገውም ስራውም ከዚህ በጣም በጽኑ የራቀ ነው። ስለዚህ ህዝቡ ይሄንን በማወቅ ቢያንስ የጋራ ጨቋኝ የሆነው መንግስት በእውነተኛ ገጽታው፣ በእውነተኛ ማንነቱ በመግለጽ ወይም ድፋይም በማድረግ እሱ ላይ ብናተኩር ይሻላል ከሚል እሳቤ ተነስተን ነው። ጎንጆች ጥቃት መቆም አለበት። በተለይ ልሂቃን በማህበረሰብ መሀል ያለውን መስተጋብርና መቀራረብን የሚያስራርት የሚበጣጥስ ሳይሆን የሚያቀራርብ እና የሚያገናኝ ድልድይ መመሳት ያለብን መገንባት ነው ያለብን። ከተማሩ ሀገሪቷን ይመራሉ ለሀገሪቷ የችግር ጊዜ ደራሾች ናቸው ከሚባሉ ግለሰቦች እና እውቅ ሰዎች እንዲህ አይነት ህዝብን እንደ ህዝብ ፈርጆ በሚያጥላድና በሚያንቋሽ ስም መጥራት ታሪካዊ ስህተት ስለሆነ ከዚህ ሊጠቀሙ ፈልገን ነው። እንግዲህ በማህበራዊ ሚዲያው ላይ ነፍጠኛ የሚሉ መገለጫዎች እንዲሁም ደግሞ ከአማራ ህዝብ ጋር እንዳትገበያዩ፣ ከቤታችሁ አስወጧቸው የመሳሰሉ ነገሮችን በቪዲዮም በድምጽም በጽሁፍም እናያለን እና እዛ ላይ ምን አይነት አስተያየት አላችሁ? ያንንስ አውግዛችሁ ታውቃላችሁ ወይ? አሁን እኛ እንግዲህ ነፍጠኛ እንደ አንድ ብሔር ወይም ደግሞ እንደ አንድ ህዝብ ሳይሆን በጉልበት ወይም ደግሞ መሳሪያ አቅም በመታገዝ አንድን ህዝብ ወይም ደግሞ አንድን ሀገር የሚጨቁን የሚበዘብዝ ቡድን ማለት ነው። ያ ደግሞ ከኦሮሞውም አለ፣ ከትግሬውም አለ፣ ከአማራውም አለ። የአንድ ህዝብ ስም መገለጫ አይደለም እና ለህዝብ የሚሰጥ ስም ከሆነ ደግሞ እናወግዛለን። ስናወግዝም ነበረ። አትገበያዩ፣ ይሄንን ብሔር አትቅረቡ፣ አትዛመዱ የሚል ካለ እኛ የፖለቲካ ድርጅት አይደለንም። የፖለቲካ ድርጅቶች ከራሳቸው የፖለቲካ ግብ አንጻር ከሚፈልጉት ውጤት አንጻር የሚጠቀሙበት የተለያየ የትግል ስልት አለ። ያንን ለነሱ ተውላቸዋለሁ። ከዛ በተረፈ ግን እኛ የሰብአዊ መብት ተከራካሪ ነን። ማንም ይሁን ማን በተፈጥሯዊ መብቱ በሰውነቱ መከበር ነው ያለበት ከዚህ አንጻር ነው ትግላችን የምንቃኘው እና የምንሰራው። ምናልባት ለማጣቀሻ እንዲረዳኝ ይሄንን ያወገዛችሁበትን ወቅት መግለጽ ይቻል ይሆን? ውል አሁን መረጃ የማገኝበት ሁኔታ ላይ አይደለም ያለሁት፣ ግን እኛ አንድን ህዝብ በህዝብ ፈርጀን ቢያንስ ነፍጠኛ የሚለውን ስም ወይም ደግሞ መለያ ለአማራ ማህበረሰብ ሰጥተን ያወጣንበት መግለጫ ያወጣንበት ጊዜ የለም። ያወገዝንበትን ጊዜ ደግሞ ቢያንስ ዌብሳይታችን ላይ የተለያዩ መግለጫዎች አሉ። ጊዜው እና ሁኔታው ላመች እንዳላወርደው እና በዚህ ቀን ብዬ ለማለት አልችልም። ለዚህ አሁን ላደረጋችሁት ጥሪ መፍትሄ ይሆናል የምትሉት ነገር ምንድን ነው? ምን አይነት ለውጥ ነው እንዲመጣ የምትፈልጉት? ያ አሁን በተለይ የትሪፕል ኤ የ መላው አማራ ድርጅት እዚሁ አሜሪካ ቢሮ ያለው እኛ ከኛ ቢሮ ብዙም ርቀት የለው። ቢያንስ እነኚህ ሰዎች ከኛም ጋር በቅንጅት በእውነት ህዝብን የማቀራረብ፣ ሰላምን የመፍጠር እጅ ወይም ደግሞ እራሳችንን ብናዘጋጅ ዝግጁ ብንሆን ተቀራርበን ስለ ሰላም፣ ስለ ጋራ ችግራ የምንወያይበትን መድረክ ማዘጋጀት እንችላለን። አገር ቤትም እንዲሁ የህዝብ ሰቆቃ፣ ችግር፣ ጦርነት እንዲያበቃ ምክክር ያስፈልጋል ብሔራዊ አገራዊ ምክክር ያስፈልገናል። ለዚህ ደግሞ እዚህ ውጭ ሀገር ያለን ትውልድ ኢትዮጵያውያን ተቀራርበን ቢያንስ በኢትዮጵያዊነታችን ላይ የምንመካከርበት ማን ነው እውነተኛው ኢትዮጵያዊ ማን ነው ትክክለኛው የዛች ሀገር ባለቤት ከኛ በላይ። ስለዚህ ለዛች ሀገር እያንዳንዳችን የሚጠበቅብንን ኃላፊነት ለመወጣት ኮንፈረንሶችን ማዘጋጀት እንችላለን። ከአሜሪካ ወይም ደግሞ ከተባበሩ መንግስታት ድርጅት ከአፍሪካ እንደ ድርጅትም ጋር ሁኔታዎች ለሰላም አመቺ እንዲሆኑ ግፊት ማድረግ እንችላለን። ብንተባበር ጥሩ ውጤት እናገኛለን። ትብብርን ነው የምናበረታታው። በሌላ በኩል ይህንን የማህበሩን መግለጫ በተመለከተ የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግት ስራ ክፍል ዳይሬክተር ሆነ ማንደፍሮን አነጋግረናቸዋል። አቶ ሆነ በአሁኑ ወቅት በካናዳ ሞንትሪያል በሚገኘው ኮንኮርዲያ ዩኒቨርሲቲ በማህበረሰብና የሰው ልጅ አመጣት ታሪክ ጥናት ክፍል በማህበራዊና ባህላዊ ትንተና ለዶክትሬት ዲግሪ በማጥናት ላይ ይገኛሉ። አቶ ሆነን ያነጋገረቻቸው ጽዮን ግርማ ስትሆን የኦሮሞ ውርስ አመራር እና ተሟጋች ማህበር ባወጣው መግለጫ ላይ ምላሻቸው ምን እንደሆነ ላነሳችላቸው ጥያቄ ምላሽ ከሚሰጡበት ይጀምራሉ። ጉዳዩ አሳሳቢ ነው። በተለይ እንደ ኢትዮጵያ ዓይነት በብሔር የተወጠረ ፖለቲካ ባለበት ነባራዊ ሁኔታ ንግግሮች ያላቸውን አንድምታ ወይ የሚያውምጡት ውጤት ገነዘባለሁ። ከዛ አንጻር የተባለው መግለጫ የማየት እድል ነበረኝና ነገር ግን በመግለጫው ላይ ማስረጃ ሆነው የቀረቡት ነገሮች በአንድ በኩል ውሸቶች ሲሆኑ፣ በሌላ በኩል ደግሞ ነጻ ንግግርን እንደ ጥላቻ ንግግር የሚያቀርቡ ናቸው እና ለምሳሌ ለማስረዳት አንዱ እንደ ጥላቻ ንግግር ተደርጎ የቀረበው የጠቅላይ ሚኒስትር አብይ አህመድን ምስል ሰዎች ሲቀዱ የሚያሳይ ነው። ይሄ በማንኛውም ሀገር የተለመደ መሪዎች ከዜጎች ከመሪዎች ያላቸውን ልዩነት የሚገልጹበት መንገድ ነው። ምንም ከትላቻ ጋር የሚያገናኝ ነገር አይደለም። ከጠቅላይ ሚኒስትሩ ያለፈ ሌላ ማህበረሰብንም ወክሎ መውሰድ ያለበት አይደለም። ሌሎቹ ደግሞ የአንዳንድ የአገዛዙ ታዛዥ የሆኑት የአማራ ብልጽግና መሪዎች ለብሷቸው የተነበሩ የነበሩ ልብሶችን በማ እንደመሳያ አድርገው ለአገዛዙ ታዛዥ ናቸው፣ የአማራን ህዝብ ጥቅም አያስጠብቁም የሚሉ ነው። ይህ ታዛዥነታቸውን ለማሳየት የተደረገ ሙከራ ነው። አንዱ ደግሞ የሚጠቅሱት ጠቅላይ ሚኒስትር አብይ ከስልጣን እንዲለቅ የተጠየቀበትን ማግላጅ ማስተያየት ነው። ይሄ በምንም መንገድ ጥላቻ ሳይሆን ትክክለኛ መሆን የነበረበት እስካሁንም ጠቅላይ ሚኒስትሩ ሀገሪቷ ከደረሰው ግፍ አንፃር በስልጣን ለመቆየት የሌለባቸው መሆኑን ህብረተሰባችን የሚረዳው እኛም ተደጋሚ ስንጠይቀው የነበረ ነው። ክትላቻ ጋር ምንም የሚያገናኘው ነገር የለም። ሌሎችም እንደ መረጃ የጠቀሱት አሁን ደብረ ታቦር ዩኒቨርስቲ ላይ ተደረገ የተባሉ እንደው ጠቀሰው ሊንክ ላይ እንኳን ሰዎች ገብተው ቢያዩ የተሰራው ዜና የሚያወራው ስለ ደብረ ማርቆስ ዩኒቨርሲቲ ሆኖ መግለጫው ላይ ግን ደብረ ማርቆስ ዩኒቨርሲቲ እንደተደረገ ተብሎ ነው የተቀረበው። ከዛ ውጭ ደግሞ ከብዙ ዓመታት በፊት የተደረጉ ንግግሮችን ሰሞኑን እንደተደረጉ አድርጎ ባህር ዳር ላይ ተደረገ የተባለው በርካታ ሰው የተሰበሰበበት ከብዙ ዓመት በፊት የተደረገ ነው እንጂ በቅርቡ አዲስ የተደረገ አይደለም እና በአጠቃላይ የቀረበው መግለጫ ሳይሆን ምንም አሳማኝ የሆነ መረጃ የማያቀርብ እና ነፃ ንግግርን እንደ ጥላቻ ንግግር የሚያቀርብ ነው። እንትን ኢትዮጵያን ላልሆኑ ሰዎች እና ይህንን መግለጫ በትክክል ገምግመው ጊዜ ኖሯቸው አይተው በትክክል ተፈጽሟል አልተፈጸመም ብለው ለማጣራት ጊዜና ሁኔታ የማይፈቅድላቸውን ሰዎች ለማሳሳት ታስበው የወጣ መግለጫ ነው እንጂ እውነታነት ያለው ሆኖ አላገኘነውም። በተቃራኒው ግን በኦሮሞ ኮሚኒቲ ውስጥ በተደጋጋሚ በዚህ በአድቮኬሲ ስራ ስንገናኝ የምንታዘበው ነገር ነበረ። እስኪ ቆይ ግን ከዛ በፊት አቶ ሆነ አሁን ከጠቀሷቸው ውስጥ ዋሽንግተን ዲሲ ውስጥ በተደረገ ስብሰባ ላይ የተባለ በቪዲዮም ላይ የታየ የቅርብ የሆነ የተጠቀሟቸው ቃላቶች አሉ። ያንን ደግሞ የማህበረሰብ የኦሮሞ ማህበረሰብ ያን እንደዚህ አይነት ቃልን እንደማይጠቀም ያ ቃል ስድብ ለሱ ስድብ መሆኑን ተና በኢትዮጵያ ውስጥም ጥቅም ላይ እንዳይውል የተከለከለ ቃላትን ሲጠቀሙ ሰምተናል፣ አዳምጠናል። በተጨማሪም እንዲሁ ሰልፎች ላይ መፈክሮች የተሰሙበት ሰልፎች ላይም እንደዚሁ ያው ቃል አገልግሎት ላይ ሲውል አይተናል እና ያ ያንን ማህበረሰብ የሚያስቆጣ ንግግር አይደለም። እንግዲህ ይሄ እያንዳንዱ ወደ ውስጥ ገብተን እያንዳንዱን ነገር ለማየት ጊዜ የሚኖረን ከሆነ አይ ቲንክ በትክክል በዛ አግባብ ማስረዳት መቻል አለብን። ነገር ግን ዋሽንግተን ዲሲ ላይ በነበረው አግባብ የቀረበበት አውድ በታሪክ አውድ ነው። በታሪክ አውድ በአስራ ዘጠኝ ሰባዎች በፊት የማህበረሰብ ሲባል የነበረውን ስያሜ ይዞ በዛ አግባብ የተጻፉ የታሪክ ሰነዶችን ጠቅሶ ነው ጥቅም ካሉ ጥቅም ላይ የዋለው እንጂ አሁን ያለውን ማህበረሰብ በዛ ቃል መጥቃስ በዛ ቃል ሪፈር ለማድረግ ተፈልጎ አይደለም። ይህንንም ደግሞ በግለጫው በጽሁፍ ከወጣ በኋላ በትክክል ያንን ጉዳይ ማወቅ የሚፈልጉ ሰዎች አይተው ተረድተውታል። እዚህ አሁንም እንዳልኩት ኢንቴንሽኑ ሚስሪፕሬዘንት አድርጎ ወይም ያልተገባ ሁኔታ አንድን አንድን ማህበረሰብ ብሎ ለማጥላላት ካልሆነ በቀር በተጨባጭ ይሄ ጥቅም በቃል ለምንድነው ጥቅም ላይ የዋለው የሚለውን ቢር የመረዳት ፍላጎት ቢኖር ከዛ በፊት የታሪክ ድርሳን የጻፉ ሰዎች በዛ ዙሪያ የጻፉ ሰዎች የተጠቀሙትን የስራቸውን ታይትል በትክክል በዛ አግባብ ሪፈር ማድረግ ይሄም የማጣቀሻ ጽሁፎቹ ስታጣቅሽ ጽሁፎቹ የተጠቀሙትን ርዕስ ከታሪክ አንጻር እሱን በጠበቀው ሁኔታ ማቅረብ ስላለ በዛ አግባብ ነው ቃሉ ጥቅም ላይ የዋለው እና ይሄ ይህንን ደግሞ በአማርኛ መግለጫ ሆነ በጽፎ ነገር በትክክል ማሰብ ማየት ይቻላል። ፍላጎቱ ካለ ግን ከዛ ባለፈ ግን እንደው ምን ማለት ነው እንደዚህ አይነት አንድ እንደዚህ አይነት ጉዳዮችን እየወሰዱ ማህበረሰቡንስ እንደ አጠቃላይ መውቀስ ተገቢ ነው ወይ የሚለውም አንድ መታሰብ ያለበት ሁኔታ ነው። አሁን እንግዲህ ከማህበራዊ ሚዲያ ጋር ተያይዞ እንደዚህ አይነት ንግግሮች በማናቸውም አካል ሊፈጸሙ ይችላሉ። ዋናው ነገር በተደራጀ ና በሰለጠነ ሁኔታ ወይም በትኩረት እንደ አጀንዳ ተይዞ የሚንቀሳቀስ አካል ካለ ነው ማየት ያለብን እንጂ እያንዳንዱ ሁሉም ሰው በድብቅም በምንም በ ፌክ ፕሮፋይልም የሚባለው ነገር ሊኖር ይችላል። ግን እንደዚህ አይነት አግባብ ያለው በአደረጃጀት ደረጃ የሚደረግ ነገር ስለሌለ ህብረተሰቡን እንደ አማራ አደረጃጀቶች ክስ የሚቀርብበት አውዳዊ ሁኔታ የለም። ነገር ግን ፈንዳሜንታሊ ዋናው ነገር እውነት የትላቻ ንግግርን መቀነስ ከሆነ ፍላጎቱ እነዚህ አካላቶች ለምንድን ነው ራሳቸው የትላቻ ንግግር የሚናገሩት? በተደጋጋሚ ያው የምናውቃቸው በየመድረኮች የምንገናኝ ሰዎች ነን። ከቀናት በፊት ነፍጠኛ ማቆም የሚል ስቶፕ ነፍጠኛ የሚል ጽሑፍ ካምፔን የትዊተር የማህበረሰብ ማህበራዊ ሚዲያ ዘመቻ አድርገው የአማራው ንብረተሰብ ነፍጠኛ ያሉ የጥላቻ ንግግር ሲያረጉ ነበር። ከቀናት በፊት አሁንም የቀጠለ የማህበራዊ ሚዲያ ዘመቻ ነው። ከዛ ባለፈ የአማራው ህዝብ ከኦሮሚያ በሙሉ መውጣት አለበት። አንድም አማራ ኦሮሚያ ክልል ውስጥ መኖር የለበትም ብሎ ከቀናት በፊት በትልቅ ፎሎወር ባላቸው የጻፉትን ጽሑፍ አይተናል። እውነታው ምንድነው? በኦሮሞ ፖለቲካ ውስጥ በየቀኑ የአማራን ህዝብ ዲሞናይዝ ማድረግ፣ የአማራን ህዝብ መሳደብ እንደሰለጠነ ፖለቲካ ተደርጎ የተለመደ ኖርማላይዝ ተደርጎ የተለመደ ስልት ሆኗል። ይሄ ደግሞ ከዛም አልፎ በኦሮሚያ ክልል መንግስት መዋቅር ውስጥ ባሉ በየቀኑ ነው የሚናገሩት ነገር ሆኗል። እና እንደው ስለ ጥላቻ ንግግር ሌላውን ለማስተማር ከመሄድ በፊት ራስን ማጥራት ተገቢ ነው ብዬ ነው የማስበው። እና በዚህ ድርጅት ውስጥ የሚሰሩ ሰዎች በተደጋጋሚ ባገኘናቸው መድረኮች ውስጥ የጥላቻ ንግግር ሲያደርጉ በዛው በመድረክ ላይ እኛ ኮላውት ያደረግንበት አጋጣሚ ስላለ ተገቢ የሆነ ክስ ለማቅረብ ራስን መፈተሽ ተገቢ ነው ብዬ ነው ማስበው። እንዳጠቃላይ ግን የጥላቻ ንግግሮች መደረግ የለባቸው። ያንን ደግሞ መቀነስ የጋራ ኃላፊነት ነው። የጋራ ኃላፊነት ካለብን ደግሞ ከእውነት ላይ የተመሰረተ ውይይት ማድረግ መቻል አለብን። በዚህ መግለጫ የቀረበውን ሁኔታ ስናየው ምንም አይነት እውነት ይዞ ያላገኘውት እና እንደውም ዲስኢንፎርሜሽን የዩኒቨርሲቲን ስማ ቀይሮ እና ከብሷ ለጠፊት የተደረገን እንደ አዲስ እንደተደረገ አድርጎ ፕሬዘንት ማድረግ እና ነጻ ንግግሮችን እንደ ጥላቻ ንግግር አድርጎ በማቅረብ በዋናነት ለአማርኛ እና ሌሎች የኢትዮጵያ ቋንቋዎችን ለማይገነዘበው ኢትዮጵያ ላልሆኑ ሰዎች ለማወዛገብ ወይም ለማደናገር ታስበው ወጣ መግለጫ ሆነ ያገኙት ወደኛ የተላከው መግለጫ አያያዥ ነበረው፣ ደጋፊ ነበረው። ደብዳቤ ተያይዟል እዛ ላይ ነው ያየ እነዚያ ወጣት ሰልፈኞች በቀጥታ የሚጠቀሙት ቃል ዋሽንግተን ዲሲ ውስጥ የነበረው ሰልፍ ላይ የሚጠቀሙትን ቃል ይሆን እና እሱን መንግስት በአጭር ጊዜ ውስጥ መተን መደምሰሳ ያቅተንም የሚሉ ንግግሮች ያሉበት ነው። ወጣቶች ናቸው እንደሱ የሚል ነው ያለበት። እንግዲህ ሆን ይህንን ባላየሁት ሁኔታ ላይ መልስ መስጠት ስለሚሆንብኝ ስለዛ፣ እስቲ ግን እንዳጠቃላይ እንዳጠቃላይ እንዳጠቃላይ እንዲህ ያሉ ንግግሮችን እርስዎ አያወግዙም ወይ? በየትኛውም ማህበረሰብ እንዳሉ ቀድም ብለዋል። በኦሮሞ ማህበረሰብ በተመሳሳይ አለእና እንደዚህ ያሉ ንግግሮችን ችን አንድን ሌላውን የሚያንቋሽሹ የሚያጥላሉ፣ የሚሳደቡ እንደዚህ አይነት ንግግሮችን እርስዎ አያወግዟቸውም? እንግዲህ በደፈናው እንደዚህ አይነት መልስ መስጠት ያስቸግራል። አሁን በተለይ መግለጫው ላይ የማየው ነገር ትክክለኛ የተላቸውን ንግግሮችን ነጥሎ አውጥቶ እነሱን የማውገዝ ሳይሆን በነፃ ንግግር ውስጥ ሊቀርቡ የሚችሉ የሚችሉ ትክክልም ነፃ ንግግር የሆኑ መሪዎቹን መቃወሚያ መንገድ የሆኑ መንገዶችን እንደ ጥላቻ ንግግር ስለሆነ እየቀረቡ ያሉት። በበኩሌ ተጨባጭ የሆነ ጥላቻ ንግግር የሆነ አይቼ እሱን እያንዳንዱ ንግግር ጥላቻ ንግግር ነው አይደለም የሚለውን መዝኜ ነው እንደሱ አይነት መልስ መስጠት ያለብን። ብላንኬት የሆነ ጠቅላላ የሆነ መልስ መስጠት ሳይሆን፣ አጠቃላይ እያንዳንዱ ነገር ምንድነው ጥላቻ ንግግር የሚለው ማየት መቻላ እንደ አጠቃላይ እነዚህ ነገሮች የተባሉት ነገሮች በትክክል ጥላቻ ንግግር ናቸው አይደሉም የሚለው ላይ መስማማት መቻል አለብን። ያንን እዛ ላይ ስንስማማ ነው ወደ ማውገዝ መሄድ መቻል ያለብን ብዬ የማስበው እና እኔ ቅድምም እንዳልኩት እዚህ ላይ አሁን የቀረቡት ነገሮች የመሪን ስዕል መቅደድ እና መሪ ከስልጣን ይልቀቅ ማለት እንደዚህ አይነት ንግግሮች የጥላቻ ንግግር አይደሉም የተለመደ ዜጎች መሪዎቻቸውን የሚቃወሙበት መንገድ ስለሆነ አሁን እንደዚህ አይነት ንግግሮችን የጥላቻ ንግግር ልንላቸው አንችልም ብዬ ነው የማስበው። ግን በአጠቃላይ እንደዚህ ያለ በአንድ ሀገር ውስጥ የሚኖሩ ማህበረሰቦች በመካከላቸው ውጥረት በሚኖር ጊዜ በመካከላቸው በእያንዳንዱ በማህበራዊ ሚዲያ በሶሻል ሚዲያ ላይ አሁን ደግሞ ቲክቶክ አለ። አንዳንዶች ቲክቶክን እንደውም የስድብ መድረክ ነው ይሉታል። በፌስቡክ፣ በሁሉም የማህበራዊ መገናኛ መንገዶች ላይ የሚሰራጩት ነገሮች አንዱን ከአንዱን ማበላለጥ፣ ማወዳደር፣ መሰዳደር የመሳሰሉ ነገሮች አሉ እና እነዚህ ነገሮች ግጭቶችን አያባብሱም፣ በትክክል ያባብሳሉ። እንደተባለው ማህበረሰብን ከማህበረሰብ ሊያጋጭ የሚችሉ ነገሮችን የምናጋራቸው ቃላቶች ላይ ጥንቃቄ ማድረግ እንዳለብን እና ከሰብአዊ መብት በተለይም የሰብአዊ መብት ተሟጋጆች ሁሉንም የሰብአዊ መብት መብቶችን ታሳቢ ያደረገ እና በተቻለ መጠን ግጭትን የሚያረግብ አይነት ንግግሮችን ማድረግ መቻል አለብን ብዬ አምናለሁ። ነገር ግን ያንን ስንል ግን አንዱን እኔን የማያስደስተኝ ነገር ነገር በሙሉ ጥላቻ ንግግር ነው ማለት አይደለም። አሁን ሁላችንም ጥላቻ ንግግር ምንድን ነው የሚለው ላይ ግልጽነት ሊኖረን ይገባል። የማንወደው ነገር ሁሉ ጥላቻ ንግግር ነው የምንል ከሆነ አስቸጋሪ ነው እንደ ህብረተሰብ ግጭት ከሚቀሰቅሱ ንግግሮች መቆጠብ መቻል አለብን የሚለውም ስማማበት ሀሳብ ነው። ቁንም እንደዚህ ይህንን ክስ የሚያቀርቡት አካላቶች በእነሱ ዙሪያ በሚሰሩ ሚዲያዎች የተባሉትን ነገሮች ቢያወግዙ በጣም ጥሩ ነበረ። አድማጮች ያዳመጣችሁት ባልደረቦቼ ከኦሮሞ ውርስ አመራርና ተሟጋች ማህበር አባል ዶክተር ጀማል ኢበኑና የአማራ ማህበር በሰሜን አሜሪካ የአድቮኬሲ ወይም የሙግት ስራ ክፍል ዳይሬክተር ሆነ ማንደፍሮ ጋር ያደረጓቸውን ቃለ ምልልሶች ነበር። በሌላ በኩል በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ዶክተር ዘነበ በየነ ማንነትን እየለዩ የሚነገሩ የጥላቻ ንግግሮች ሀገርን ለበለጠ ችግር እየዳረጉ ነው ብለዋል። ባለሙያው የሰጡንን ምላሽ እና ሌሎችም አስተያየቶች የታከሉበትን ዘገባ በሚቀጥለው ሳምንት ይዘን እንመለሳለን። የቅዳሜ ሚያዝያ 14 2015 ዓመተ ምህረት ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። መስመሩን በሙዚቃ ቃና ለሚያዝናናችሁ ለእንግዱ ወልዴ ከማስረከቤ በፊት ዝግጅቶቻችንን ለማድመጥ የምትችሉባቸውን የተለያዩ መስመሮች እንዲሁም አስተያየትና ጥያቄ ለመላክ የምትገለገሉባቸውን አድራሻዎች አንድ አፍታ በድጋሚ እናስታውሳችሁ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ከሙዚቃ ቃና ጋር መልካም ቆይታ። ጤና ይስጥልኝ አድማጮች። በየሳምንቱ በዚህ ሰዓት ዘና የምንልበት የሙዚቃ ቃና ክፍለ ጊዜ አሁን ጀምሯል። ግሩም ዜማዎችን መርጬ ወደ እናንተ ለማድረስ የአየር ሰዓቱን ተረክቤ ያለሁ እንግዲ ወል ነኝ። ሳይንሳዊ ጥናቶች እንደሚያመለክቱት ሙዚቃ ማዳመጥ ስጋትና ጭንቀትን፣ የደም ግፊትን እንዲሁም ውጋትን ሲቀንስ የምንተኛውን የእንቅልፍ ጥራት እንዲጨምር፣ ጥሩ ስሜት እንዲኖረንና አእምሮችን እንዲነቃ፣ እንዲሁም የማስታወስ ችሎታችን እንዲጨምር ያደርጋል። ስለ ሙዚቃ ጥቅም ይህን ያልካል። ለምን በቀጥታ ወደ ማድመጡ አንገባም? የምሽቱን የሙዚቃ ቃና የምንጀምረው አፍጋት የብላክ ማጂክ ውመን እያለ ካርሎስ ሳንታና በሚጫወተው ነው። Don't turn your back on the baby. Don't turn your back on the baby. Yes, don't turn your back on the baby. Stop messing around with your tricks. Don't turn your back on the baby. You just might pick up. ብላክ ማጂክ ውምን ቀደም ብሎ በአንድ በሌላ ባንድ የተቀነቀነ ቢሆንም ውድስታክ በተሰኘውና ከዛሬ 54 ዓመታት በፊት በተደረገው ታሪካዊ የሙዚቃ ኮንሰርት ትውልደ ሜክሲኮ አሜሪካዊው ካርሎስ ሳንታና ከተጫወተው በኋላ የእርሱ መለያ ሆኖ ቀርቷል። ወደ አገራችን መለስ ስንል በመቀጠል የምንሰማት ብርቅታዊት ጌታሁን ነው ወይም በመድረክ ስሟ ቤቲ ጂ ዜማውም ሀገሬ ይሰኛል።

Special, you're It's a full us It's a love. You're to Love now. love. i love. Yeah, no way I got mad. is the no way you want to live. But yeah, no way I got my is my child, no way i to ቤቲ ጂን እናመሰግናለን። እያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው። አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር 2022513505 በዋትሳፕ ላይ ልታደርሱን ትችላላችሁ። ወይም ደግሞ ሆርን አት ቪኦኤ ኒውስ ዳት ካም በሚለው የኢሜይል አድራሻ መልእክታችሁን ብትልኩልን ይደርሰናል። የሙዚቃ ቃና ይቀጥላል። የማስተናገዳችሁ እንግዳ ወልዴ ነኝ። ከ50 ዓመታት በፊት በካሊፎርኒያ የተቋቋመው ጀርኒ የተሰኘው የሙዚቃ ባንድ በእንደ አውሮፓውያን አቆጣጠር 1981 የለቀቀው ዶንት ስቶፕ ቢሊቪንግ የተሰኘው ይህ ዘፈን በአንድ ወቅት በአይቲዩንስ የሙዚቃ መሸጫ መተግበሪያ ላይ በ21ኛው ክፍለ ዘመን ካልተሰሩ ሙዚቃዎች ምድብ በሽያጭ አንድ ቁጥር ደረጃን ይዟል። The a singer in a smoke የጀርኒ ባንድ መሪ ድምፃዊ በሆነው ስቲቭ ፔሪ የዜማውን ዶንት ስታፕ ቢሊቪንግ ነበር የሰማ ነው። ሰዎች በማኅበረሰብ ውስጥ ስላላቸው መስተጋብር የዕለት ተዕለት ኑሮውን አድካሚነትና ሰልችነት ያነሳና ግን ደግሞ ተስፋም እንዳለ ይነግረናል። ከትንሽ ከተማ የተነሳችው ልጅና አንድ ከተማ የለጋ ወጣት እኩል ሌሊት የሚነሳውንና ወዴት እንደሚሄድ የማያውቁትን ባውሩ ተሳፈሩ ይለናል። ሁላችንም በሕይወት ውስጥ ጉዞ እንደምናደርግ፣ ነገር ግን ሁልጊዜም ወደ የት እንደምንሄድ የምናውቅ እንዳልሆነ የሚያመላክት ይመስላል። ምርጥ ከሆኑ የዓለማችን ዘፈኖች አንዱ ተደርጎ ይቆጠራል። ሳምንታዊ የሙዚቃ ቃና እስከ አራት ሳት አብራችሁ ይቆያል። የማስተናግዳችሁ እንግዲህ ወልዴ ነኝ። ንዋይ ደበበ፣ እሷ ፍቅር እንጂ አትሻም ገላጋይ፣ በጥርሷ ሰላሳ በአይኗ መቶ ገዳይ ለንዋይ ብተውለት ሳይሻል አይቀርም ትላላችሁ መቶ ገዳይ እየቀጣለች አትበዳ መጉዳ በጥርሷ ሰላሳ በአይኗ መቶ ሰሽ ምን ነገር ነምቶታል ሃሮና ገልድሞ ነጣቱ ገሎታል። እንዳደይ አበባ ቦግ ያለው ቅላቷ የመስኖ ዘንጋዳ ይመስላል አንገቷ። አራዳ ሲዘልቆ ፊት ለፊት ነው ቤቷ። ንፋስ ያዘመመው ይመስላል አንገቷ እሷ ፈቀረንች

አይናአይቶና አይናአይቶ አይኔታ ክታት ውበቷ ውበቱ የሚያጋባ ግራ ሽምጥና፣ ዳሌዋ፣ ተረከዝ፣ እግሯ ባቶቿ፣ ጉንጮቿ፣ ፀጉሮቿና አይኖቿ ልብ አስደንጋጮቹ የሚያምሩ ጥርሶቿ

I know I'm a token, get i but ደበበን እናመሰግናለን። ቀደም ብሎ ካወጣቸው ዘፈኖች አንዱ ነው። የሙዚቃ ቃና ይቀጥላል። አድማጮች፣ እስከ ምሽቱ አራት ሰዓት አብሬያቸው የሚቆየው እንግዲህ ወልዴ ነኝ። ፋሚሊ አፌር በሜሪ ጄ ብላይጅ፣ ጭቅጭቁንና ሌላውን ትተን እንደንስ እያለች ነው። እናንተም በያላችሁበት ወዝ ወዝ ብትሉ አይከፋም። Let's get it crunk up on that fun up on in this dance We got y'all open, now you're floating, so you got to dance for me. Don't need no hateration, holleration in this dance Let's get it percolating, why you waiting? So just dance for me. Come on everybody, get on down, Cause you know we got to get it crunk. Mary J is in the spot tonight, and I'm a your oh. Leave your situations at the door So when you step inside, jump on Drink, go ahead and rock your eyes, Cause we're celebrating no more drama in our life, life. With a great track pumping, everybody's jumping Go ahead and twist your back and get your body bumping I told you leave your situations out the door So grab somebody and get your ass on the dance floor Let's Yeah, Mary J. Blyden, family affair in the bread ሳሚ የተቀርበቶ በዛሬው ሙዚቃ ቀና ፈታ እንዳላችሁ ተስፋ አደርጋለሁ። የምሰናበታችሁ ቆየት ባለው የመልካሙ ተበጀ ወገሻዬ በተሰኘው ዜማ ነው። አብራችሁን ስለ ቆያችሁ አመሰግናለሁ። ለሳምንት ቀጥሮ እንያዝ። ሰላም። ወገሻዬ

siat ten aynaka

ክቡራትና ክቡራን አድማጮች በአጭር ሞገድ በ19 በ በ22ና በ25 ሜትር ባንዶች እንዲሁም በኢትዮ ሳት ቪኦኤ 24 ላይ ሲሰራጭ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በመስተዋት ፕሮግራም እንገናኛለን። እስከዚያው በሰላም እደሩ።